አውሮፓና ጀርመን በሶስተኛው የስልጣን ዘመናቸው ላይ የሚገኙት የጀርመን መራሄተ መንግስት አንጌላ ሜርክል በመራሄተ መንግስትነት አስር ዓመት በፓርቲያቸው በክርስቲያን ዲሞክራት ህብረት በጀርመንኛው ምህጻር ሲዲኡ ሊቀመንበርነት ደግሞ 15 ዓመታት ቆይተዋል። በስልጣን ዘመናቸው በአመራር ስልታቸውና ባስገኟቸውም ውጤቶች ባለፈው ዓመት በግንቦት ወር ፎርብስ የተባለው መጽሔት ለአምስተኛ ጊዜ በጣም ጠንካራዋ ሴት ፖለቲከኛ ሲላቸው፣ ታይም የተባለው ታዋቂ መጽሔት ደግሞ የጎርጎረሳዊው 2015 ታላቅ ሰው በማለት ሰይሟቸዋል። በእርግጥም ሜርክል የአውሮፓ ህብረት የገንዘብ ቀውስ ውስጥ በወደቀበት ወቅት በሰጡት የሰከነ አመራር፣ እንዲሁም ጀርመንም ያን ከባድ ወቅት ያለ አንዳች ችግር እንድትወጣ በማድረግ ይመሰገናሉ። በጎርጎሮሳዊ 2015 ጀርመን በርካታ ስደተኞችን በማስገባቷም ጥሩ ስም አትርፈዋል። በሀገር ውስጥም እስከ ቅርብ ጊዜ ድረስ የህዝብ ፍቅር የሚቸራቸው መሪ ነበሩ። አሁን ግን ይህ ተወዳጅነታቸው እየቀነሰ መምጣቱን ነው የህዝብ አስተያየት መመዘኛዎች የሚያሳዩት። ሂደቱን የሚከታተለው የበርሊኑ ወኪላችን ይልማ ሀይለ ሚካኤል እንደሚለው የሜርክል ተወዳጅነት እየቀነሰ እንዲመጣ ያደረገው የሚያራምዱት የስደተኞች ፖለቲካና ያስገኘው ውጤት ነው። ያለፈው አመት ከሰባ ሰማኒያ ከመቶ የሚሆኑ ጀርመኖች ወይዘሮ አንገላ መርክል የጀመሩት ፖለቲካ ሆነ ያቀረቡትም ሀሳቦች ሁሉ ተደጋፊነት ያገኘ ነበር። አሁን ግን ዝቅ እያለ ነው ሄደው። ለምንድን ነው የዚህን የስደተኞች ፖለቲካቸውን መስመር የማያስይዙት መልስ የማይሰጡት? ወዴት ሊሄድ ነው ነው ብለው ነው ጥያቄያቸውን የሚያነሱት ወዴት ያመራል የሚለው ነገር ነው እንግዲህ የእሳቸውንም ደጋፊዎቻቸውንም ተቃዋሚዎቻቸውንም አሁን የዕለቱ አጀንዳ ላይ አምጥቶ ትችትም ወቀሳም አስተያየትም እንዲሰነዝርባቸው ያደረገው ክረምት ገብቶ ህጻናቶች እንዳይመቱ ሰዎች ሜዳ ላይ ወድቀው እንዳይቀሩ በሚል ዝም ብለን ከምናይ ሰዎች ከሚያልቁ መግባት ይችላሉ የሚለውን ቃል በተናገሩ ጊዜ የታሰበው በመቶ ሺህ ምናልባት በሁለት መቶ ሺህ ይመጣሉ ተብሎ ነው ግን በአንድ አመት ከአንድ ሚሊዮን በላይ ነው የመጣው። አሁን ደግሞ ችግሩ ምንድን ነው? ማቆምም አልተቻለም ነው። ከስድስት ወር በፊት ጀርመን ድንበሯን ለስደተኞች ስትከፍት፣ ከጊዜ በኋላም ከዚህ ቀደም ከተገመተው በላይ ቁጥር ያለው ስደተኛ ሲገባ እርምጃውን በቅጡ ያልታሰበበትና አቅምንም ያላገናዘበ ሲሉ የተለያዩ የህብረተሰብ ክፍሎችና ፖለቲከኞች መቃወም ጀመሩ። ከሁሉ የበረታው ግን በተለይ ስደተኞች በብዛት የሚገቡበት የደቡብ ጀርመኑ የባየርን ፌዴራዊ ክፍለ ሀገር አስተዳዳሪ የክርስቲያን ሶሻል ህብረት ፓርቲ በጀርመንኛው ምህፃር የሲኤሱ ተቃውሞ ነው። አንጌላ ሜርክል የሚመሩት የክርስቲያን ዴሞክራት ህብረት ማለትም የሲዲኡ እህት ፓርቲ ሲኤሱ ሊቀመንበር ና የባየርን ፌዴራል ክፍለ ሀገር ጠቅላይ ሚኒስትር ህርስት ዜሆፈር ሜርክል ጀርመን ድንበሯን ለስደተኞች ክፍት እንድታደርግ የደረሱበትን ውሳኔ የተቃወሙት ገና ከመነሻው ነበረ። ይህ ስህተት ነበር፣ ሊደገም የማይገባው ስህተት። ካለበለዚያ ግን የስደተኞች ቁጥር በብዛት ይጨምርና አሁን እንደሆነው ሁሉ ሙሉ በሙሉ ከቁጥጥር ውጭ ሆናል። ሜርክል ግን ለእህት ፓርቲያቸውም ሆነ ለህዝቡ ደጋግመው የሚያስተላልፉት መልእክት አንድ ነው እንችለዋለን የሚል ጀርመን ጠንካራ ሀገር ናት። ጉዳዩን በሚመለከት ልንከተለው የሚገባን አካሄድ ይህ ሊሆን ይገባል። እስካሁን ብዙ ነገሮችን ማድረግ ችለናል። ይህንንም ማድረግ እንችላለን እናደርገዋለንም። መንገዳችንም ላይ መሰናክል ካጋጠመን መወጣት ይኖርብናል። ይህ ነው መደረግ ያለበት። ሜርክል ደጋግመው ማድረግ እንችላለን ቢሉም ያስመሰገናቸውና የአመቱ ታላቅ ሰው እስከ መባልም ያደረሳቸው ስደተኞችን በብዛት ማስገባታቸው በሀገር ውስጥና በአውሮጳ ደረጃ ልዩ ልዩ ፈተናዎች ውስጥ ነው የከተታቸው ጀርመን ባለፉት ስድስት ወራት አንድ ነጥብ አንድ ሚሊዮን ስደተኞችን ማስገባቷ ብቻ ሳይሆን አሁንም በሯን ለስደተኞች ክፍት ማድረጓ አጣብቂኝ ውስጥ አስገብቷቸዋል በከባዱ ክረምት ምክንያት አሁን ወደ ጀርመን የሚመጣው ስደተኛ ቁጥር በመጠኑ ቀነሰ እንጂ አልቆመም። በጎርጎረሳውያኑ ጥር ብቻ ከ40ሺ በላይ ስደተኞች ጀርመን መግባታቸው ነው የተነገረው። ችግሩን ይበልጥ ያወሳሰበው ደግሞ በአውሮፓ ሕብረት ደረጃ ለችግሩ ማቃለያ የቀረበው የመፍትሄ ሀሳብ ተግባራዊ አለመሆኑ ነው። የአውሮፓ ሕብረት አባል ሀገራት ስደተኞችን ለመከፋፈል በተለያዩ ጊዜያት በውዴታ የሚሆን በግፊት ቃል ቢገቡም በፍጥነት መተግበር ግን አልቻሉም ይህም ሜርክልን በሀገር ውስጥም ሆነ በአውሮፓ ደረጃ እንዲገለሉ አድርጓቸዋል በእነዚህ እና በሌሎችም ተያያዥ ችግሮች ምክንያት ሜርክል በስደተኞች ጉዳይ ላይ ከእህት ፓርቲያቸው ከሲኤሱ ጋር መግባባት አለመቻላቸው በርካታ መዘዞችን ሊያስከትልባቸው እንደሚችል ይገመታል አሁን ላይ ሆኖ ሶስት ነገሮች ሊደርሱ እንደሚችሉ መገመት ይቻላል ይላል ይልማ አንደኛው ህዝቡም የደጋፊውም ቁጥር እየቀነሰ ከሄደ ምርጫ አሁን በቅርቡ ይካሄዳል። በአንዳንድ ክፍላት ሀገሮች ውስጥ የክርስቲያን ዴሞክራቶቹ መሆኑ የክርስቲያን ሶሻል ህብረትም ድምጽ እያጡ ይሄዳሉ። በዚህ የጀርመን ሸንጎ ውስጥ በዚህ የጀርመን ፖለቲካ ውስጥ እየወደቁ ስለሚሄዱ እንደ ማሳሰቢያ ቅጣትም ሊሆንባቸው ይችላል። ሁለተኛው ሁለት ሺ አስራ ሰባት ላይ ከአንድ አመት በኋላ ምርጫ አለ። ያንን ምርጫ ወይዘሮ አንገላ ሜርክል ያሸንፉ አያሸንፉ ይህም ጥያቄ ውስጥ የሚከታቸው ይሆናል ወይንም እንደሚባለው አንድ ለየት ያለ ሀሳብ ከድርጅታቸው ያሉ ሰዎች ለየት ያለ ሀሳብ አምጥተው እዚህ እንግዲህ ፕላን ኤ ነው የሚባለው፣ ፕላን ሀ እንደማለት ነው። ቢ ሲ ዲ እያሉ ወይንም ዛሬ እንደሰማነው ደግሞ ሁለት ለየት ያለ የኤ ፕላንን የሚከተል አለኝ የሚሉ ፖለቲከኞች ደግሞ መጥተው ምናልባት ሊያስማሙ የሚችሉትን ሀሳቦች ሊሰነዝሩ ይችላሉ። የጀርመን ጎረቤቶችም ሆኑ ሌሎች የአውሮፓ ሀገራት ስደተኞችን ቢያስገቡም የስደተኞቹ ምርጫ ግን ጀርመንና ሌሎች ሀብታም የአውሮፓ ሀገራት መሆናቸው ችግሩን ይበልጥ እያወሳሰበው ነው። እንደ ፖላንድ ያሉ እንደ ፈረንሳይ ያሉ ስደተኞችን እንቀበል ብለው ማመልከቻ ራሳቸው የጠየቁትንም ሰዎችን የሚያልፉትንም ሰዎች እዛው አስቀርቷቸው ነበር። አብዛኛዎቹ ግን በተነጋታው ነው ሀገሩን ጥለው ከፖላንድ ወደ ጀርመን ነው የመጡት እና ብዙ ስደተኛ ጀርመን መቆየት ይፈልጋል። ብዙ ስደተኛ ሀብታም የሆኑ ሀገሮች ወደ ስዊድን መሄድ ይፈልጋል። ስዊድን ግን አጥሯን ዘግታለች። ብዙ ስደተኛ ኦስትሪያ መቅረት ይፈልጋል ወይም በስዊስ ይላሉ። አንዳንዶቹ ደግሞ ፈረንሳይ የደረሱ ስደተኞች ፈረንሳይ ሀገር ይቀራሉ ተብሎ ሲገመት የለም የእኛ መሄጃ መጨረሻ መንገዳችን እንግሊዝ ሀገር ነው ባህሩን አቋርጠን እንግሊዝ እንግባ ብሎ እንግሊዝ ደግሞ አጥሯን ዘግታለች። እንዲህ አይነት የተወሳሰቡ ነገሮች ናቸው ያሉት እና ይሄ ለአንድ ፖለቲከኛ ጣድሩን ወዴት ያዘንብራል የሚለው ለማሰብ ከተፈለገ አንድ ብቻ ሳይሆን የሁሉንም አይነት ውጤቶች ሊያመጣ ይችላል ተብሎ ሊገመትም ይችላል የክርስቲያን ሶሻል ህብረት ፓርቲ ባለፈው ሳምንት አመታዊ ጉባኤውን አካሂዶ ነበረ ሜርክልም በዚሁ ጉባኤ ላይ ተገኝተው ነበረ እና ሜርክል በዚህ በስደተኞች ጉዳይ ላይ የአቋም ለውጥ እንዲያደርጉ ተጠይቀዋል። በዚሁ ጉባኤ ላይ ይህን ካላደረጉ ግን አንዳንድ መዘዞች ሊከተሉ እንደሚችሉ ከወዲሁ ማስጠንቀቂያዎች ቀርበዋል። ምናልባትም ከአንጌላ ሜርክል ፓርቲ ጋር ተባብረው መስራታቸውን ሊያቆሙ እንደሚችሉም ነው ያስጠነቀቁትና በእርግጥ ይሄ ሊሆን የሚችልበት ሁኔታ አለ። ይሄስ ዛቻ ምንን ያመለክታል? እርግጥ በተደጋጋሚ ጠቅላይ ሚኒስትሩ ዜሆፈር ከባቫሪያ ሆነው በየጊዜው ማስጠንቀቂያና በየጊዜው አቤቱታ አቅርበዋል። አሁን የመጨረሻቸው ሊሆን ይችላል ነው የሚባለው። ነገር ግን እነዚህ ሁለቱ ህትማማች ፓርቲዎች በሀሳብ ልዩነት ቢኖራቸውም የሚጣሉ አይደለም። እርግጥ በሌላ በኩል ደግሞ ይህ የስደተኞች ጥያቄ ለባቫሪያ የክርስቲያን ሶሻል ዩኒየኖች ለነሱ የህሉና ጥያቄ ነው የሚሉት ምክንያቱም ፓርቲያቸው በሌሎች ደጋፊዎች እየደከመ ከሄደ ሌሎቹ ሸንጎ ውስጥ እየገቡ የሚያስቸግሯቸው ከሆነ የመቆየት ጊዜያቸው የማስተዳደር ሁኔታቸው ላለፉት አርባ ሀምሳ አመት ያስተዳደረ እንትን ፓርቲ ነው ችግር ውስጥ እንገባለን ብሎ ያሳስባቸዋል። በሌላ በኩልም ነገሩ ለክርስቲያን ዲሞክራቶችም ለቻንስለሯን ፓርቲ ይህን ያህል የሚያስተማምን አይደለም። አሁ ቅድም እንደ ጀመር ነው ከሄድን የሰው አስተሳሰብን የሚመረምሩ ጣቢያዎች እንደሚሉት ከሆነ የሶሻል ዴሞክራቶቹ ባለበት መራጭ ሲቆዩ አሁን አዲስ የተፈጠረው የአማራጭ ሀይል ለጀርመን የሚሉት ሀይሎች ኤኤፍዲ፣ እነዚህ ሁሉ ድምጽ የሚያገኙበትና ክርስቲያን ዴሞክራቶቹም ድምጻቸው እየቀነሰ የሚሄድበትን ሁኔታ ሊመጣ ይችላል ነው የሚሉት። ያ ከሆነ ደግሞ የቻንስለር ነት ወንበራቸውንም ጥያቄ ውስጥ አስገቡ ማለት ነው። መራሄተ መንግስት አንጌላ ሜርክል እነዚህን አሁን የገጠሟቸውን ፈተናዎች እንዴት ነው ሊወጧቸው የሚችሉት? በስልጣናቸውስ ላይ ለመቆየት ምን ምርጫ ነው ያላቸው? አሁን በስልጣናቸው ላይ ለመቆየት ያላቸው ምርጫ አንደኛ የእሳቸውን ደጋፊ የሆኑትን የፖለቲካ ድርጅቶችና፣ ሁለተኛ ሸንጎስ የተቀመጡትን የራሳቸውን የፓርቲ አባሎች አንድ ላይ ማሰባሰብ እና ማቆም ሲችሉ ነው። ሌላው አማራጭ ምንድን ነው? በአውሮፓ ደረጃ ይሄ የተባለው የስደተኞችን በያለበት ተቀብሎ እነሱን አሳድሮ መርምሮ ለኢኮኖሚ ጥቅም ብቻ የሚመጡት እነማን ናቸው፣ ስደት የማይገባቸው እነዚህ ናቸው፣ የሚገባቸው ይሄ ነው እያለ የሚመረምር ጣቢያዎች በያለበትን አሁን አውሮፓኖችም እንደሚሉት የጀርመን መንግስት እንደሚደግፈው ይሄ ነገር ከተቋቋመ ትንሽ ፋታ ያገኛሉ። ነገር ግን የአየር ጠባቡ በተለይ የባህሩ መንገድ፣ የእግሩ መንገድ በረዶው እየቀነሰ ደግሞ ከሄደ የሚመጣው ሰው ቁጥር ደግሞ እየጨመረ ነው የሚሄደው። እንደሚሰማው ስደተኛው አሁን ከባንግላዳሽ ከፓኪስታን፣ ከአፍጋኒስታን ነው የሚመጣው። አሁን ስደተኛው ደህና ናቸው የሚባሉ ከነበሩ ሀገሮች ከሞሮኮ፣ ከአልጄሪያ፣ ከቱኒዚያ ነው የሚመጡት። ኤርትራኖች አሉ፣ ኢትዮጵያኖች አሉ፣ የኮንጎ ወጣቶች አሉ። ከሌሎች አረብ ሀገሮች ሊጨመሩ ይችላሉ። ራሱ ቱርክ ሀገር ብቻ ወደ አውሮፓ ለመግባት የተሰበሰቡ ሰዎች ከሶስት መቶ ሺህ በላይ ናቸው የሚል ነው ያለው እና በአስቸኳይና በጋራ በአንድነት መልስ የግድ ተፈልጎ መገኘት ያለበት ነገር ነው ችግሩ። ጀርመኖች ገደብ አናደርግም ነው የሚሉት፣ ግን የግድ ገደብ የሚያደርጉበትም ደረጃ ላይ ወደዱም ጠሉ የሚመጡበት ነው። ቻንስለሯም ለመቆየት ከፈለጉ ይሄን ያደርጋሉ። ካልሆነ ግን የጀርመን ቻንስለሮች ታሪክ ለማንሳት ሄልሙት ሽሚት አሁን ባለፉ ዓመት ህይወታቸው ያለፈው ጀርመን ሀገር የአሜሪካን ሚሳይልስ መተከል አለበት በሚለው ውዝግብ ውስጥ ገብተው ወንበራቸውን አጥተዋል። ከቻንስለርነት ቦታቸው ቢሮቸውን ዘግተው ነው የወጡት። ሚስተር ጌሃርድ ሽሮደር እንደዚህ፣ የሶሻል ዴሞክራቱ እሳቸውም አጀንዳ ሀያ የሚባል የስርአትና የስራ ፈቶችን ጉዳይ ለማስተካከል በሚለው እንደዚሁ ከፓርቲያቸውና ከህዝቡም ጋራ ውዝግብ ውስጥ ገብተው እሳቸውም ወርደዋል። ይሄ ጣድል አንገላ መርክልን ያጋጥማቸው ያጋጥማቸው ጊዜ ነው የሚያውቀው። የስደተኞች ቀውስ በጀርመን ብሔረተኛ ፓርቲዎች እንዲጠናከሩ አድርጓል። ችግሩ ሜርክል በሀገር ውስጥም ይሁን በአውሮፓ ደረጃ የከፋ ውዝግብ ውስጥ እንዲገቡ ከማድረጉም በላይ መገለልንም አስከትሎባቸዋል። ከፓርቲያቸው አባላት ሳይቀር የተቃውሞ ደብዳቤም እየተጻፈባቸው ነው። ሲኤሱም ጫናውን አጠናክሯል። ሜርክል አቋማቸውን እንዲቀይሩ እስከ መጋቢት ጊዜ ሰጥቷቸዋል። የሜርክል ውሳኔ ምን ሊሆን እንደሚችል ግን ከወዲሁ ማወቅ ያዳግታል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።